አውሮፓና ጀርመን የዘንድሮ የቡድን ሀያ ጉባኤ አስተናጋጅ ጀርመን ትኩረት ሰጥታ ከምትንቀሳቀስባቸው ጉዳዮች አንዱና ዋነኛው ለአፍሪቃ ልማት እገዛ ማድረግ ነው። በዚሁ መሰረት በጀርመን በቡድን ሀያ የፕሬዚዳንትነት ዘመን ባለፈው መጋቢት የቡድን ሀያ አባል ሀገራት የገንዘብ ሚኒስትሮች፣ የዓለም ባንክ፣ የዓለም የገንዘብ ድርጅትና የአፍሪቃ ልማት ባንክ በጋራ ለአፍሪቃ ልማት ይበጃል ያሉትን ኮምፓክት ዊዝ አፍሪካ የተሰኘ እቅድ ደቡባዊ ጀርመን ውስጥ ነድፈዋል። በመጪው ሳምንት ሰኞና ማክሰኞ በርሊን ውስጥ የሚካሄደው የቡድን ሃያና የአፍሪካ ጉባኤ በክፍለ ዓለሙ የውጭ የግል መዋለ ነዋይ ፍሰትን ለማበረታታትና የስራ እድሎችንም ለመፍጠር ያስችላል በተባለው በዚህ እቅድ ላይ ይነጋገራል። አብዛኛዎቹ የአፍሪካ ሀገራት የውጭ ባለሀብቶችን የሚስብ መሰረተ ልማት የላቸውም። የውጭ ባለሀብቶች በአፍሪቃ እንዳይወርቱ እንቅፋት የሆነውን ይህን ችግር መፍታት የኮምፓክት ዌዝ አፍሪካ ሀሳብ ቅድሚያ ትኩረት መሆኑን በርሊን የሚኖሩትና የሚሰሩት የኢኮኖሚ እድገት መምህርና ተመራማሪ እንዲሁም የኢኮኖሚ ጉዳዮች አማካሪና ደራሲ ዶክተር ፈቃዱ በቀለ ያስረዳሉ። በአፍሪካ ውስጥ መሰረተ ልማት ሲስፋፋ የውጭ ሁኔታን ሊያገኙ ይችላሉ። መቶን ኢንቨስት ሊያደርጉ ይችላሉ የሚል ግምት ነው ያለው። እንግዲህ ይሄ ሁኔታ ደግሞ ከሁለት ሺ አስራ አራት አመተ ምህረት ጀምሮ በአፍሪካ ውስጥ በብዙ አገሮች ውስጥ የኢኮኖሚ እድገቱ እየቀዘቀዘ መጥቷል። ይህም ማለት የአፍሪካ ኢኮኖሚዎች የስራ መስክ እድል የመክፈት ኃይላቸው በጣም የመነመነ ነው ማለት ነው፣ ወይንም ደግሞ የደከመ ነው ማለት ነው እና በዚህ የኢኮኖሚ እንቅስቃሴ አማካይነት የስራ መስክ መክፈት ይቻላል፣ ከዚህም ጋር ተዳብሮ ኢኮኖሚን ማሳደግ ይቻላል የሚል ግምት አለ እና መሰረተ ሀሳቡ ይሄ ነው ማለት ይቻላል። በቅዱ ኮትዲቯር፣ ሞሮኮ፣ ሩዋንዳ፣ ሴኔጋል እና ቱኒዚያ ይካፈላሉ። ወደፊት ሌሎች የአፍሪካ ሀገራትም በቅዱ እንደሚታቀፉ ተገልጿል። እንደ ዶክተር ፈቃዱ የዚህ እቅድ አተገባበር ሶስት መሰረታዊ ጉዳዮችን መሰረት ያደርጋል። አንደኛ ይህንን ያሸደፉት ያተኮሩት አንደኛ ማክሮ ኢኮኖሚክ ፖሊሲ በሚለው ላይ ነው። አጠቃላዊ የኢኮኖሚ ሁኔታ መገምገም እንዳለበት በተለይም የመንግስት ዕዳ ተበድሮ የመክፈል አቅም ሁኔታ የመታየት ጉዳይ፣ ከቀጥሎ ደግሞ የቢዝነስ መስኩ ከውጭ የሚመጡ ኩባንያዎች ወይም የግል ባለሀብቶች እዛ ኢንቨስት አድርገው ትርፍ ሊያገኙ የሚችሉበት ሁኔታ። በሶስተኛ ደረጃ ደግሞ በጠቅላላ ይሄንን ለማንቀሳቀስ የሚያስችል የገንዘብ ሁኔታ ወይንም ደግሞ በአጠቃላይ አነጋገር ፋይናንስ የሚሉት ጉዳይ እነዚህ ነገሮች መታየት እንዳለባቸውና እንደ መሰረተ ሀሳብ ሲያዙ ከዚህ በመነሳት የዓለም ባንክ የዓለም አቀፍ የገንዘብ ድርጅትና የ አፍሪካ የእድገት ባንክ ከቴክኒካል እርዳታ አስተዋጽኦ ባሻገር በአፍሪካ ውስጥ አዲስ እድል እንዳለና የአፍሪካ ሁኔታ ወደፊት የሚመቻች መሆኑን ያስተዋውቃሉ ማለት ነው። ለጊዜው በዚህ እቅድ ውስጥ የተካተቱ አምስት ሀገሮች አስፈላጊውን የጥገና ለውጦች በተለይም ህጋዊ የሆኑ ኢኮኖሚ እንቅስቃሴ የሚያግዱ ሁኔታዎች እንዲወገዱ ወይም እንዲሻሻሉ ጉትጎታ ያደርጋሉ ማለት ነው እና ተግባራዊ ሊሆን የሚችለው በስምምነቱ ውስጥ በተካተቱ አገሮች መንግስታት እና በእነሱ ፈቃደኝነት፣ ሁለተኛ ደግሞ እነዚህ ሶስት ድርጅቶች ቅድም የጠቀስኳቸው በእነሱ መካከል በሚደረግ ስምምነትና እየተሻሻሉ በሚወጡ የፖሊሲ ፍሬምወርኮች አማካኝነት ነው ማለት ነው። በርካታ የውጭ ባለሀብቶች ሙስና በተስፋፋባቸውና የፖለቲካ አለመረጋጋት በተከሰተባቸው የአፍሪቃ ሀገራት መዋለ ንዋያቸውን ከማፍሰስ እየተቆጠቡ ነው። በጎርጎሮሳዊ 2016 ዓ.ም የውጭ ባለሀብቶች በአፍሪቃ ስራ ላይ ያዋሉት ቀጥተኛ የመዋለ ንዋይ ፍሰት በ51 ቢሊዮን ዩሮ ተገምቷል። ይህም በዓመቱ በሌላው ክፍለ ዓለም ከነበረው ውረታ ጋር ሲነጻጸር አነስተኛ ነው። ይህ እንዲሻሻልም ኮምፓክት ዊዝ አፍሪካ በተባለው እቅድ ውስጥ የሚታቀፉ የአፍሪቃ ሀገራት የውጭ ባለሀብቶችን ለመሳብ መሰረታዊ ማሻሻያዎችና ለውጦች ማድረግ ይጠበቅባቸዋል። የሚጠበቁባቸውን ማሻሻያዎች ተግባራዊ ማድረግ አለማድረጋቸው በጀርመን አማካይነት ለአፍሪቃ የተነደፈው የቡድን ሀያ እቅድ አተገባበር አንዱ ፈተና መሆኑ አይቀርም። ከዚህ ሌላ ዶክተር ፈቃዱ እንደሚሉት እቅዱ በደንብ ያላጤናቸው ሌሎች ጉዳዮችም አሉ። አፍሪካ ለምሳሌ ባለፉት ሰላሳና አርባ ዓመታት ቀደም ብለው የወጡት የኢኮኖሚ እቅዶች በሙሉ ለምንድን ነው ተግባራዊ ሊሆኑ ያልቻሉት? ለምንድን ነው ተግባራዊ ከሆኑስ ተፈላጊውን ውጤቶች ያላሳዩት? ለምሳሌ በብዙ አፍሪካ ሀገሮች ውስጥ የውስጥ ገበያዎች በደንብ አላደጉም። ገበያዎች መዝረክረክ ይታይባቸዋል። ገበያዎች ግልጽነት የለባቸውም። በዚህም መሰረት የተነሳ ብዙ የአፍሪካ ኢኮኖሚዎች የስራ መስክ እድል የመክፈት ኃይላቸው በጣም የመነመነ ነው። እና በተወሰኑ መስኮች ላይ ነው የሚረባረቡት። እና እነዚህን ነገሮች ደረጃ በደረጃ እየወሰደ ያጠና ፖሊሲ አይደለም። ፖሊሲውን ለማገላበጥ እና ለማየት እንደሞከርኩት ከሆነ እና ችግሩ ምንድነው? እሱ የመንግስታቱና የገዥዎች ችግር ብቻ ሳይሆን ከውጭ የሚመጣው ምክር፣ ከውጭ የሚመጣው ፖሊሲ ለእያንዳንዱ አፍሪካ ሀገር ተስማሚ ነው ወይ? እና እንደሚታወቀው በእያንዳንዱ አፍሪካ ሀገር ውስጥ የተለያዩ የኢኮኖሚ አካሄዶች ናቸው ያሉት እና ኢንፎርማል ሴክተር የሚባል አለ። ከእጅ ወደ አፍ እንቅስቃሴ የሚካሄደው ኢኮኖሚ አለ፣ ዘመናዊ ኢኮኖሚ የሚባል አለ። በእነዚህ ሶስት መስኮች መካከል ምንም አይነት ግንኙነት የለም። እነዚህ ነገሮች በደንብ ሳይጠኑ ሳይተነተኑ ዝም ብሎ ከውጭ መጥተው ተግባራዊ የሚሆኑ ፖሊሲዎች ሁኔታዎችን የሚያዘበራረቁ እንጂ እንደ መፍትሄ ሊሆኑ አይችሉም የሚሉ ተንታኞችም አሉ። እኔም በዚህ አምንበታለሁ ማለት ነው። ወደፊት የሚታይ ነገር ነው። ከአሁኑ ተግባራዊ ሊሆን አይችልም ብለን መደምደም አንችልም። ከዚሁ ጋር ጀርመንም ሆነ የቡድን ሀያ አባል ሀገራት ለአፍሪቃ የነደፉት እቅድ ትኩረት የራሳቸውን ችግር ማቃለያ እንጂ ለአፍሪቃ ያሰበ አይደለም ሲሉም የሚተቹ አልጠፉም። በምዕራብ አውሮፓና በአሜሪካ በብዛት የተከማቸ ገንዘብ አለ። ፔንሽን ፈንድ ስለ ጡረታ የተከማቸ ገንዘብ እና በተለይም ባለፉት ስድስትና ሰባት ዓመታት የወለዱ መጠን የካፒታል ማርኬት ነው በጣም ዝቅተኛ ነው፣ በዜሮ ደረጃ አለ ነው። እና ለምሳሌ እያንዳንዳችን ገንዘብ ሄደን በቁጠባ መልክ ስናስቀምጥ ወለድ አናገኝም። እና እነዚህ በተለይም የጡረታ ፈንዶች የሚባሉት የገንዘብ ክምችቶች ማለት ነው። እዚህ ገበያ ላይ ገንዘባቸውን አፈሰው ወለድ ሊያገኙ አይችሉም። እና ያለው አማራጭ ምንድን ነው? እሱ አፍሪካ ሀገሮች ውስጥ ይህንን ገንዘብ ማፍሰስና ወለዱ ከአምስት እስከ አስራ አምስት ድረስ ሊደርስ ይችላል። በዚህ አማካይነት ይህንን ገንዘብ ማንቀሳቀስና ወለድ ማግኘት ወይንም ትርፍ ማግኘት ይቻላል ተብሎ ይታመናል። እና አንደኛው ወይንም ዋናው ምክንያት ይሄ ነው ነው የሚባለው። ሌላው በእርግጥ እንግዲህ ይሄ በጂ ሀያ ውስጥ ቻይናም አለችበት። እሱ በዚህ አይነቱ አማካይነት በአፍሪካ ላይ የሚደረገውን ርብርቦሽ መክታት እንችላለን። በተለይም ጃፓኖች እና ቻይናዎች የጥሬ ሀብቶችን ወደ መቆጣጠር እያመሩ ነው የሚል ሮሮ እየተሰማ ነው። በተለይም ሞኖፖሊ አፍሪካ የሚላለ ወይንም ደግሞ አፍሪካን መቀራረት የሚል ጉዳይ አለ እና ከዚህ አንጻር መታየት ያለበት ይመስለኛል። በዚህ ዓመት መጀመሪያ ላይ አፍሪካን ፕሬዲካመንትስ ን መሰድ ኦፍ ሶልቪንግ ዜም ኢፌክቲቭሊ ወደ አማርኛ ሲመለስ የአፍሪቃ መሰረታዊ ችግሮችና መፍትሄዎቻቸው በሚል ርዕስ መጽሐፍ ያሳተሙት ዶክተር ፈቃዱ በቀለ ለአፍሪቃ ልማት ዘላቂ መፍትሄ ካሏቸው መካከል የሚከተሉት ይገኙበታል። እነዚህ ፖሊሲዎች ለእያንዳንዱ ሀገር ማማ አይስማማ፣ ከእያንዳንዱ ህዝብ ወይንም አገር ሊሄድ ይችላሉ ወይ ብለው ምርመራ አይደረግም እና ብዙዎቹ ፖሊሲዎች ከዚህ ከአደጉ አገሮች ሁኔታ ጋር በመነሳት የተነደፉ ናቸው እና እነዚህ ፖሊሲዎች እስካሁን ድረስ እንዳየነው እና እንደምናዩ አሉታዊ ውጤቶች ነው ያሳዩት እና ከዚህ በመነሳት የግዴታ ሁለገብ የሆነ የኢኮኖሚ ፖሊሲ ያስፈልጋል። የመንግስት መዋቅሮች የግዴታ በደንብ መደራጀት አለባቸው። ኢንስቲትዩሽኖች ደግሞ የጥሬ ሀብትንና የሰውን ኃይል ለማንቀሳቀስ የሚችሉ ኢንስቲቱሽኖች መሆን አለባቸው። እያንዳንዱ ሀገር በዶላርና በኦይሮ ብቻ ያድጋል ተብሎ መገመት ትክክል አይደለም እና የእያንዳንዱ ሀገር ገንዘብ ራሱን የቻለ የመዋለ ንዋይ ማካሄጃ መታየት አለበት። ገንዘቡ እንዲሽከረከር አስፈላጊ ነገሮች መዘጋጀት አለባቸው። በተለይም ደግሞ በትምህርት መስክ ላይ ርቡርቦች መካሄድ አለበት። በኢንጂነሪንግ ላይ፣ በሳይንስ እና በእድገት እና በምርምር ላይ በነዚህ ነዚህ ነገሮች ላይ ርቡርቦች ሲደረግ እና ጠቅላላው ህዝብ ደግሞ መስራት አለበት። ለምሳሌ ጀርመን በሁለተኛው ዓለም ጦርነት በኋላ ልታደግ የቻለችው ጠቅላላውን ህዝብ በማንቀሳቀስ ነው እና ይህን ጠቅላላ ህዝብ ለማንቀሳቀስ የሚያስችል ፕሮግራም እስከሌለን ድረስ እስካልተነደፈ ድረስ እና በዚህ ላይ ደግሞ በተለይም በምሁሩ ደረጃ ስምምነት እስከሌለ ድረስ እና ፍላጎት እስከሌለ ድረስ ሀገሮች ሊያድጉ አይችል። ከውጭ የሚመጡት እርዳታዎች በሙሉ እኛን ዘላለም ተጠዋሪዎች የሚያደርጉን እንጂ ራሳችንን እንዲችል የሚያደርጉ አይደሉም የሚል አካሄድ ነው የእኔ አካሄድ። ቡድን 20 የሚባለው የበለጸጉ ሀገራት ስብስብ ለአፍሪቃ ልማት በነደፈው እቅድ አተገባበርና ችግሮቹ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። በዝግጅቱ ማብራሪያ በመስጠት የተባበሩንን ዶክተር ፈቃዱ በቀለን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩን።